ትግራይ ውስጥ ስላለው የግብርና ይዞታ ይመለከታል። የመቀሌው ዘጋቢያችን አለም ፍሳሐ ነው ያደረሰን። በትግራይ በተካሄደው ጦርነት በግብርና ስራዎች ከባድ ውድመት እንዳጋጠመ የትግራይ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝግቦ ገልጠዋል። ዶክተር አትንኩት መዝግቦ ግብርና መር ኢንዳስትሪ ተከተለን እየሰራን ስለነበርን በግብርና ላይ አመርቅ ስራዎች ያስመዘግበን ነበር ብለዋል። ዶክተር ትንኩት መዝገቦ በመስኖ ልማት ዙሪያ ሲናገሩ ከ54 ሺህ ሄክታር መሬት በላይ እናለማ ነበር ብለው ይናገራሉ። የጸዳ መረጃ መሰረት አድርገን ብዙ ነገሮች ስለነበሩ ስናየው ወደ 54 ሺህ ሄክታር ትግራይ ውስጥ የሚለማ የመስኖ መሬት ነበር ማለት። ከዚህ በጣም ጥሩ ጥሩ ምርት ይገኝበት ነበር ሄክታር በእያንዳንዱ አዝራት ሊለ ይችላል። ግን ጥሩ ስራ ሲሰራ ነበር ማለት ነው። የትግራይ ሞዴል እንደ ትልቅ ማስተማሪያ የሆነበት ሁኔታ ነው የምናሳውሰው በ2017 በፈረንጆች አቆጣጠር በአለም የወርቅ ተሸላሚ ጥሩ ፖሊስ ወይ ቤስት ፖሊስ ተብሎ የምናሳው ሰው ነው የነበረው እና ጥሩ የልማት ጅማሩ ነበር። ወደ ኢንዱስትሪ እውነት ወደ አግሮ ፕሮሴሲንግ ብሎ ወደ ትልቅ ኢንዱስትሪ የሚያሸጋግር አቅጣጫ ነበር። ዶክተር አትንኩት የሙስኖ ልማት ካለው ባህሪ በየጊዜው መከታተልና መቆጣጠር ይጠይቃል። በዚህ ዓመት የሙስኖ ልማት ስራ መስራት ይቅር መኖርም አስቸጋሪ ነበር ይላሉ። እንግዲህ ወደ መስኖ ስንመጣ ገበሬው ለያርስ ሲሄድ መስኖ ከዝናብ ከክረምቱ ጊዜ ስናወዳደረው በጣም ጉልበት ይፈልጋል። ክትትል ያስፈልገዋል። ማረስ ማለስለስ እንዳለ ሆኖ ግን ውሃ ማጠጣት አለ። ተባይ ሁሉ ሁሉም ነገር ክትትል ያስፈልገዋል። ውሃ የሚጠጣው እንደ ዝናብ ነው የምታጠጣው፣ እና በጣም ብዙ ስራ ብዙ ጉልበት ይፈጃል። ማሳቸው ለማዘጋጀት ሲሄድ በሬዎቻቸው ተነጥቀው ገበሬዎች የተገደሉ አሉ። አደለም ማልማት መንቀሳቀስም ከባድ ነበር። ዶክተር አቱንኩት መዝጎቦ አንድ ነጥብ ሶስት ሚሊዮን ሄክታር መሬት አለን ለእርሻ ስራ የሚውል ይላሉ ከዚህ አገሪቱ ኢኮኖሚ ፋይዳ አለው ብለን ምዕራብ ትግራይ ሰሊጥ በመዝራት አስር ከሞቶ ኤክስፖርት የሚደረግ እንሸፍን ነበር ብለዋል። አሁን ግን መሸላ ለመዝራት እቅድ አውጥተን በመንቀሳቀስ ላይ እንገኛለን ብለዋል ዶክተር አትንኩት። አሁን ትግራይ ከምዕራቡ ክፍል ውጭ ያለው በሙሉ ቁጥራችን ስራ ስለዚህ አጠቃላይ መሬታችን አንድ ነጥብ ሶስት ሚሊዮን ሄክታር ነው። ያው ከዚህ በጣም ምዕራቡ አካባቢ ለኤክስፖርት ተብሎ ማለት ሰሊጥ ነበር የሚመረት የነበረው ኤክስፖርት ነው የሚደረገው። በምርት ደረጃም በሀገራችን ውስጥ ከ ከአስር ፐርሰንት በላይ ኤክስፖርት ለሚደረገው እኛ ኮንትሮል አሁን የወስትር ኮሪደሩ ያው ጸጥታ አልተረጋገጠም። ምን ያክል እየለማ እንደሆነ እርግጠኛ አይደለንም። ግን እዛ አካባቢ ደግሞ ሌሎች አማራጮች አሉ። አማራጭ ዝርያ ያለን እስከ ጳጉሜን ድረስ የሚዘራ ማለት ነው የሚደርስ ስለዚህ አሁን ባለን እስካሁን ድረስ የመጀመሪያ ትኩረት አድርገን የተሰራ ነው እስከ ሰሜን ምዕራብ እስከ ሸራሮ አካባቢ ያለው ወደ ሰባት መቶ ሰባ አካባቢ ሺህ ሄክተር የሚሸፍን ቀሪው ደግሞ በዚ አካባቢ ነው ያለው ምዕራብ ለዚም ደግሞ እያደረግን ነው ያለ ነው። ስለዚህ ነፃ ሲሆን በዚያን ሰዓት ፕላን ከማድረግ ከአሁኑ እየተዘጋጀን ነው ያለ ነው። የሚያስፈልገው ትራክተር የሚያስፈልገው ዘር አዘጋጅተን ለመስራት ነው እያሰብን ነው ያለ ነው። በተፈጥሮ ሀብት ጥበቃ ስራችን በዓለም የታወቅንበት ነበር። ባለፈው ዓመት ብቻ ሰማንያ ሁለት ሚሊዮን ችግኝ አፍልተን ተክለናል። አሁን ያለን ግን ዘጠኝ ሚሊዮን ችግኝ ነው ብለዋል ዶክተር አትምክት መዝገበው። የችግኝ ተከላ እንግዲህ በሀገር ደረጃ እናቃዋለን ቁጥሩ እንደሆነ ማለት ነው። አንዳንዴ በተጨባጭኛ የጸዳ መረጃ ነው ያለን በንጽጽር ከበተለይ ከታድሶ በኋላ። ስለዚህ አምና ወደ ሰማንያ ሁለት ሚሊዮን አካባቢ ችግኝ አዘጋጅተን ነበር እና በተቻለ መጠን ተተክሏል። ከዛ ውስጥም ራሱ አልደረሱም ተብሎ የቆዩ ዝም ብለ ነው የተከልናቸው እንዲቆዩ፣ ጊዜ እንዲወስዱ ነው የተደረገውና በተመሳሳይ አሁን ስንሞክር እንግዲህ በዚህ አመት የተዘጋጀው ዘጠኝ ሚሊዮን ሰማንያ ሁለት ስንሰራ ነበር። አሁን ዘጠኝ ሚሊዮን ነው የሁሉም እንዲያውም የፕራይቬት ምናምን ጨማምረ ነው ይህኛው። ስለዚህ በጣም ክፍተት አለ። ዶክተር አትንኩት በላያ የነበረ የባለ ሀብቶች ዘመናዊ የመስኖና የሀብት እንስሳ ስራ እንዳለ ወድሟል ብለዋል። ጦርነት ሁሌ የሚያፈርስ ነገር ነው። ትግራይ ውስጥ ግን ጦርነት ስለነበረ አይደለም እርሻ ላይ የነበረው ውድመት እልቂት የተከሰተው። ጦርነት ያፈርሳል፣ ብዙ ነገር ያጠፋል። ትግራይ ውስጥ ግን እንደዛ አይደለም። ራሱ ፌዴራል መጥተው የጎበኙት የመስሮ አውታሮች ነበሩ። ራያ ውስጥ ለምሳሌ መሆኔ የተለያዩ ቦታ ላይ በጣም ዘመናዊ እርሻ ቦታዎች ነበሩ። እነዚህ ተሰባብረው ጭራሻቸው የጠፋበት ድራሽ ብረቱ በጣም ውድ የሆነ መጨረሻ ግን ተቆራርጦ በኪሎግራም እንዲሸጥ ነው የተደረገ። የባለ ሀብቶች የግል ግለሰቡ አንድ ባለሀብት ወደ አምስት መቶ አካባቢ የሚጠጉ የውጭ ዝርያ ያላቸው በአውሮፕላን ነቀጥታ ከሆላንድ ያስመጣቸው እንግዲህ በኢስት አፍሪካ ለመጀመሪያ ጊዜ ነው የታሰበው። እነዚህ በሙሉ ነው የወደሙት። ይህኛ እንግዲህ ትልቅ ፕሮጀክት ነበር አይደለም፣ ለኢትዮጵያ፣ ለኢስት አፍሪካም ጥሩ ተሞክሮ የሆነ የነበረ እና ጥፋቱ በጣም ሆን ተብሎ የተሰራበት ስለነበር የትግራይ ህዝብን በጣም የተቀየመበት ሁኔታ ነው ያለው። ህዝባችን ለልማት ካለው ቁርጠኝነት በአመት ሀያ ቀን የነጻ ጉልበት አፈርና ውሃ ጥበቃ የሚሰራ ታታሪ ህዝብ ነው ብለዋል ዶክተር አትንኩት መዝገበው። ለልማት በጣም ቁርጠኛ መሆኑ ባለፉት ሰላሳ ዓመቶች አስመስክሯል። ኮንዘርቬሽን ቤዝድ አግሪካልቸራል ዲቨሎፕመንት የሚለው ሌድ ኢንዱስትሪላይዜሽን የሚለው በአለም ያሸለመበት ሁኔታ ይህ ነው። ለሰላሳ ዓመታት ቢያንስ ቢያንስ ሀያ ቀን በአመት በነፃ ጉልበቱ ለተፈጥሮ ሲሰጥ ምን ያክል ለልማት ቀናይ እንደሆነ ልማትን ከልቡ እንደሚፈልግ ቁርጠኛ እንደሆነ መቀየር እንደሚፈልግ መጨቆን መበዝበዝ ብቻ ሳይሆን ከዛ እምቢ ማለቱ ብቻ ሳይሆን ከድህነት መውጣት ምን ያክል ቁርጠኛ እንደሆነ ያስመሰክርበት ነው። ዶክተር አትንኩት መዝግቦ የወደሙትን ዘመናዊ በሆነ መልክ ወደ ነበርበት ለመመለስ በመንቀሳቀስ ላይ እንዳሉ ይናገራሉ። እንግዲህ መጀመሪያ መለሶ ለመቋቋም መጀመሪያ እንግዲህ መቶ ዘጠና ስምንት የቬተርናሪ ክሊኒክ የእንስሳት ክሊኒክ ነበሩ። መቶ ሰማኒያ ሶስቱ ጠፍተዋል፣ ዳሜጅ ሆኗል። ቶታል ስድስት መቶ ሰማኒያ ዘጠኝ ገበሬዎች ማሰልጠኛ ማዕከላት ነበሩ። ዲስታላይዝ የሆኑ ኢኪፕድ የሆኑ ከለን ሀብቱ እንደምንም ብለን ለማዘመን ሞከርንበት ሁኔታ ያለው ግን እንዳለ ተጭነው ነው የሄዱት። ሶላር እንትን ስለነበሩ ማለት ነው። ስለዚህ አሁን በአጭር ጊዜ መጀመሪያ የምናደርገው ይህ የቬተርናሪ ክሊኒኩ ከበጎ አድራጎት ድርጅቶችም ጋር በመተጋገዝ ያው ወደ ስራ እንዲገባ ለምን ትግራይ አንዱ ትልቁ አሴቷ ኤቪደንስ፣ የመሬት አቀማመጡም የዝናቡ ሁኔታም እሱን የሚደግፍ ነው፣ ለእንስሳ ርቢ ማለት ነው። ስለዚህ ትልቁ ጸጋ ስለሆነ ይህንን ማድረግ ነው። ሁለተኛ በአፈርና ውሃ ጥበቃ ሰርተን መጨረሻ ውሃ አግኝተን ከዛ የተሻለ ጥቅም ደግሞ ማግኘት አለን። ለዚህ ለዚህ የሚያግዙ ችግኝ ጣቢያዎች በተለይ አትክልትና ፍራፍሬ የሚሆኑ ወደ አርባ ሁለት አሉ። እነሱን ማዘመን መሙላት፣ እነዚህ የተፈጥሮ ስራን ለማስተካከል ሁለት መቶ ሰላሳ ሰባት የወደሙ እንትኖች አሉ። እነሱን ማደራጀት የዘር አቅርቦት ዘር ስንል የኛ የሆርቲካልቸርም ጨምረን ነው እያደረግ ያለ ነው። እሱን እሱን ማዘመን ቅድሚያ በቢሮ አቅማችን ይህንን መሰራት አለብን ብለን ነው የምናስበው። በቀጣይነትም እንዴት ነው መሰራት ያለበት የሚለው ድሮ በለመድ ነው ሳይሆን ብዙ የተማሩ የትግራይ ተወላጆች አሉ፣ የትግራይ ወዳጆች አሉ